ምህረት የባህር የሆነ ይቅርታ የባህሪ የሆነ በጎ ያደረገልን በፍቅሩ ሁልጊዜ የሚሰበስበን የማይረሳ ስራ በህይወታችን የሰራ አምላካችን እግዚአብሔር በህይወትና በሰላም ስለጠበቀን ሁልጊዜ የማይረሳ እኛን የሚያነቃና የሚሰበስበውን ፍቅሩንም በልቦናችን ዘርቶ በዚህ የሰበሰበን አምላካችን ክብርና ምስጋና ልኮና ሲበት ደርሶ ይሆን ክርስቲያኖች ዛሬ የምንማሩ ልዩ በግ በሚል ርዕስ ነው። ዛሬ የጌታችን የኢየሱስ ክርስቶስ ጥንተ ስቅለቱ የሚታሰብበት እለት እንደሆነ ታውቃላችሁ። ደግሞ እለቱ ማር ነው። ስለዚህ ይህ ማታ በጣም የሚያስገርም ስራ የተሰራበት እንዲሁም ደግሞ ግሩም የሆነ ምሽት እና ማታ ነው ሁላችን ያለበት ሁላችን ይሄው ትራት የተሰራበት የሚያሳድር የሚያስ የሚያጥቅ ሌሊቱን የማያሳስብ የሚያስረሳ የሰላምን እንቅልፍ የሚሰጥ በሰላምን ብርሃን የሚያነቃ የሚያነጋ መልካማ እድለኛ የተሰራበት በጎ ነገር የሰማንበት ያየንበት የተማርንበት ዕለት ነው። ስለዚህ እሱን በሚመለከት ነው የምንማረው። የትምህርታችን ርስ ልዩ በግ ነው የሚለው። እንግዲህ አምላካችን እግዚአብሔር ለኛ ያደረገውን በጎ ነገር መጀመሪያ ሳይገባን ለኛ እንዳደረገን አሁንም ደግሞ ሳይገባን የእሱን ፍቅር እሱ ራሱ ሊገልጽልን ፈቃዱ ይሁን። በእውነት በሁላችሁም ፊት የምለው ነገር እሱ ነው እሱ ነው። የእግዚአብሔርን ፍቅር ሁላችንን ልንናገር አንችልም። እውነታውን ለመናገር አንችልም። ለኛ ያደረገልን ነገር ለማለት ለመናገርም በእውነት አቅሙ የለንም። እግዚአብሔር ግን ለኛ አድርጎታልና ያ ያደረገውን ነገር የምንጠቀመው እንድንጠቀም ሌሎቻችንም ደግሞ በንስሃ ተጸጽተን ወደርሱ መተን ለመዳን እንድንችል ሁል ጊዜ ሳይታክት እግዚአብሔር ይናገራል። ሳይጸየፍ ብዙ የሚናገረውን አንደበታችን ለውጦ ግን ብዙ የሰማውን ጆሮአችንንም ለመባረክ በልዩ መንገድ ቃሉን ባንደበታችን ቃሉን በጆሮአችን እንዲያዝን እንዲሰማ አድርጎ ህይወታችንን ይባርካል። ስለዚህ ያዳነን አምላካችን እኛን ያዳነንበትን ፍቅሩን ቅሩን እንዲያስተውራል ፈቃዱ ይሁን። እንደሚታወቀው ሁላችንም በጣም የምናውቃቸው እንስሳት ብዙዎች ናቸው። ከነዚያ መካከል በግራርነቱ የምናውቀው፣ በምግብነቱ የምናውቀው፣ በትዕግስቱም የምናውቀው፣ በመራርነቱም የምናውቀው፣ በዝምታውም የምናውቀው አንድ እንስሳ አለ። ሱበግ ነው። አሁን እኔ በዚህ ሰዓት ለመናገር የቆንኩት ሁላችን ስለምናውቃቸው አባግ አይደለም። ቅጽሉ ልዩ የሚል ካጠብቦ አለ። እለት ዕለት ስጋቸውን የምንመግበው ፀጉራቸውን ሱፍ አድርገን የምንለብሰው እግዚአብሔር ፈጥሮ ባርኮ ለምግበ ስጋ የሰጠን እንስሳት ጠቃቢዎቻችን ናቸው። እንጠቀምባቸዋለን። ዛሬ ግን የምናየው እና የምናጠናው በዚህ ምሽት የምንማረው በግ የተለየ ነው። ልዩ ነው፣ ከተፈጥሮ በግ የተለየ ነው፣ ባህሪው የተለየ ነው። ስለዚህ እሱን ነው የምናጠናው። የመጀመሪያው ነገር ምንድን ነው የሚለው ኃጢአትን የሚያስወግድ ልዩ በግ ይላል። ይህ ከሌሎቹ የሚለይበት ባህሪው ነው። ከቅዱስ መጽሐፍ አንዳንድ ጥቅስ አነብላችኋለሁ። የተወሰኑ ነገሮችን ስለምነግራችሁ ማስታወሻ የያዙ ከሌሎቹ ዘወትር ከምናውቃቸው በጎች ይህ እኛው አሁን ማታ በዚህ ምሽት የምናጠላው በግ ባህሪው የሚለየው ሀጣትን የሚያሰብል በግ ነው። በምድር ላይ ያሉት ሆድን የሚሞሉ ናቸው። ብርድንም የሚያርግ ጥጽ ቆዳ የምናገኝባቸው ናቸው። በዓል ሲሆን ከዘመድ ከአዝማድ ጋር የምንደሰትባቸው ናቸው። ያው በምግብ ስጋነት የሚውሉ ናቸው። በሃቃት ስለት በኩል ግን ቦታ የላቸውም። ነገር ግን በብሉ ኪዳን ዘመን አንድ ስራ ይሰሩ ነበር። ለዚያ ነው ይህ ልዩ በግ በእነሱ ስም የጠራ ነው። በብሉ ኪዳን ዘመን ከሰው እንስሳት በእግዚአብሔር ፊት የተሻሉ ነበሩ ባህሪያንም ተጠያቂዎች አልነበሩ። ስለዚህ አምላኩን የበደለ የሰው ልጅ ወደ እግዚአብሔር ለመቅረብ ያልበደለ እንስሳ ይዞ መቅረብ ነበረበት። ከዚህ የተነሳ ሰዎች ያልበደለውን እንስሳ በእግዚአብሔር ፊት በማቅረብ በሰውና በእግዚአብሔር መካከል ሆኖ የሚያስታርቀው ሊቀ ካህናት መጀመሪያ በበደለው ሰው ራስ ላይ ጭኖ ከጸለየ በኋላ ያን የበደል ራስ የነካበትን በደል ያሰበውን አይሮ የዳበሰበትን እጁን አንስቶ ባልበደለው በግላ ያሳርፈው ነበር። በዚያ ጊዜ ያ የበደለው አይሮ ያ የበደለው ሰው መተላለፍ ከበደለኛው ሰው ወዳልበደለው አልበደለው እንስሳ ይተላለፍና እንስሳው ባላጠፋው ጥፋት ባልበደለው በደል በማያስጠጣ ኑሮ ኑሮ ሳለ በዚያም ሰው ክፉ ስራ ምክንያት በጣም የሚያሰቅቅ ሞት ይሞት ነበር። እንስሳቱ የሚሰውበት አሰራሩ ራሱ በኦሪቱ ላይ እንደምናቅበው በጣም የተለያየ ነው። አንዳንዶቹ በስለት ይገደሉ ነበር፣ አንዳንዶቹ በሳት ቀጥሉ ነበር። ያ አስፈሪ የሆነው የሰው አስፈሪ የሆነው ኃጢአት የሰራው የሰው ልጅ በእግዚአብሔር ፊት የሚከተለውና የሚደርስበት በደል ምን እንደሚመስል የሚያሳይ ስዕል ነበር። ካህኑ እጁን ከበደለኛው አንስቶ ወደ በጉ ካዛወረ በኋላ በበጉ ላይ የሚያርፈው ስለት፣ በበጉ አካል ላይ የሚነደው እሳት በሙሉ በሀጠው ሰው ሕይወት ላይ የተፈረደው የእግዚአብሔር ውሳኔ አምሳል ነበር። ስለዚህ እግዚአብሔር ውሳኔውን በንስሐ በዚያ ሰው መመለስ ከዚያ ሰው ራስ ያዘቶ ባልወደደው በግላ ያለው ነበረ። ሰዎች ለጊዜው ከመቅሰፍ ሲዱ ነበረ። በግድ ድነተ ነፍስ አያገኙበትም ነበር በዚያ ብቻ። ምክንያቱም ያው በደም ነፍስ የሚንቀሳቀስ ስለሆነ ለሕያዊት ነፍስ ካሳ የሚሆን ነብስ አልነበረውም። ያለው ስጋና ደመ ነፍስ ነው። ስለዚህ ያለው የዚያ እንስሳ ህይወት ከተሰዋ በኋላ ያ ሰው በወቅቱ ባላቃቱ እንዳይቀሰፍ ያንን ቤዛ ይሆነው ነበር፣ ተለዋጭ ይሆነው ነበር። በዚህ ምክንያት ያ ሰው በእረፍት በሰላም ወደ ህይወቱ ይመለስ ነበር። ሁለተኛ ሲበድል ደግሞ ሌላ እንስሳ ይዞ ይመጣ ነበር። ያገድል እንስሳ አንደኛው በአንዱ በደል ሞቷል። ደግሞ ሌላ ያገድል እንስሳ ተጠርቶ መጥቶ ተስቦ መጥቶ በሁለተኛው በደል ይገደላል። ሰላሳ ጊዜ የሚበድል ሰላሳ እንስሳ ትናለ ነበረባቸው። እነዚያ ሁሉ ግን የሚያደርጉት እንዳልኳችሁ ስጋን ብቻ የሚክሱ ነበሩ። ያ በግ ምሳሌው የሆነ ዛሬ ስለ ሁላችን ቤዛ የሆነን መድኃኒዓለም ክርስቶስ ነው። በግብር ስሙ በአምሳር ከተጠራባቸው፣ መስዋዕትነቱ ከተገለጸባቸው አምሳሮች አንዱ በግ ነው፤ በበግ ተመስሏል። ቅዱስ ዮሐንስ ወንጌላዊ በወንጌሉ እንደጻፈልን መጥምቀ መለኮት የተናገረው ጠቅሶ እንደጻፈልን እንደዚህ ይላል፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነዋ። በግቡ እግዚአብሔር ዘያት ትወያ ሲስ ለአጥያት አለም ያለም ነውር የዓለምን መተላለፍ የሚያስወግድ የሚያርቅ የእግዚአብሔር በግ ነው ሆኖ ነበር። ዮሐንስ ብሉይ ኪዳን ስታልቅ ስታከትብ ሐዲስ ኪዳን ዋዜማ ላይ ሳለች የተነሳ ሰው ስለነበረ በትክክል ጥሩ የሽግግር ጊዜ ስለነበረ ስጋን ብቻ ቤዛ ከሚሆኑት ብዙ ጊዜ ከሚሰዉት እንስሳት አንድ ጊዜ ተሰውቶ ለሁላቸው የሚበቃው ወደ አማናዊው መስዋዕት ወደ እውነተኛውና ልዩ ወደ ሆነው በግ ወደ ኢየሱስ ክርስቶስ አሸጋግሮናል። ስለዚህ ጌታችን ኢየሱስ ክርስቶስ ልዩ በግ ይባላል። ኃጢአትን የሚያስወግድ በመሆኑ እንደዚህ ነው ያደረገው። እግዚአብሔርን በእኛ ሕይወት ሁላችን በድለን ከአዳም ጀምሮ እስከ ክርስቶስ ከክርስቶስም በኋላ ጌታ እስኪመጣ ድረስ የበደልነውን ሰዎች ሁሉ ወደ የብሉይ ኪዳኑ ልቀቃናት የእያንዳንዱን ምን በያንዳንዱ በጋራ ስለነበር የሚያደርገው እንዲሁም ሁለተኛ ከመደለት ያ የዚያ በግ አቅምና ችሎታ ስለማይችል ያን ኃጢአት ለመሸከም በእያንዳንዱ ኃጢአት እያንዳንዱ በግ ይሰዋ፣ ይሞት፣ ሊጠፋ ነበር። ነገር ግን አምላካችን ለሁላችን የሚበቃ የጽድቅ የቅድስና ኃይልና ብርታት ያለው በባህሪውም ቅዱስ የሆነ በተገለጠበት በስጋዊ አካሉን ቅዱስና ንጹህ የሆነ ነው የሌለበት ነው። የዓለምን ሁሉ ኃጢአት በእሱ ላይ እግዚአብሔር አሳረፈ። ያብ ባንገተለው በደል የበደለኛውን መተላለፍ ተሸክሞ ይሰዋ እንደነበረ ክርስቶስን የሁላችንን ኃጢአት እንደ ጊዜ ማሳለፍ ያንን እንሰራውን ኃጢአት በድፍረትም በማወቅም ባለማወቅም በእንዲያው በተለያየ ምክንያት የምንሰራውን በደልና መተላለፍ ጌታችን በመሸከሙ ሁላችንም እንንቻለን። ከብሉይ ኪዳኑ በ የክርስቶስ መስዋዕትነት የሚለይባቸው ብዙ ናቸው። ያኛው አንደኛ ስጋን ብቻ ነበር የሚያ ይህኛው ግን ልዩ ውበት ነብሳችንንም ስጋችንንም ደመ ነብሳችንንም ከድንግል ማርያም ስለነሳ ፍጹም ሰው ብሎ ስለለመጠ ሲሰዋ ለሁለንተናችን ነው የካሰው አንዱ በግ ደግሞ የሁሉን እዳን የከፈለው ሰው ይገርማቸዋል። ኃጢአት በሰራ ቁጥር በግ ይዞ ለመሄድ ሀሳብ ሐሳብ ነበር። ይወርቅ መግዛት አለበት፣ መውሰድ አለበት፣ ባለ ዕዳ ነበር። የእኛ ጌታ ግን ልዩ የሆነው በግ አንዱ ለዓለም የሚበቃ በመሆኑ ደሙ የማይደቅ በመሆኑ ስጋውም የማያልቅ በመሆኑ የሁላችን በደል ተሸክሞ ስለተሰዋ ሁላችን ከዕዳ ነጻ አደረገ። እንዴ ታስረን እንሞት አለን እንጂ በዚህ የኑሮ ውድነት በእያቀሩ በእኛ አለማረፍና ኃጢያት ማብዛት በዚህ የኑሮ ውድነት እለት እለት በሰራው ቁጥር በጊዜያችን ምንባል ነው ምን ልነወር ነበር ባሮቻችን ለምስጋናው እንኳን ስንባል

አንድ ሰን እንድንም ማር ነው ይሆን ነው የሚገርም ነው። ስለዚህ ይህ ልዩ የሆነ በግ የተባለ ለዚህ ነው ኢየሱስ ክርስቶስ ኃጢአትን የሚያስወግድ ልዩ በግ ነው። በደምን የሚደበስስ ልዩ በግ ነው። እንደ ሌሎቹ እንስሳት አይደለም ክርስቶስ በግ የተባለበት ሁኔታ በጣም የተለየ ነው። ደግሞ ዓለምን የሚያጠግብን በግ ነው። የእግዚአብሔር ማለት አንድ ነው። በጉም አንድ ነው። ያ በግ ለዓለም የሚበቃ ነው። አባታችን እግዚአብሔር ባለጸጋ ስለሆነ እጁ ሲዘረጋ ሁሉ ይጠግባሉ። ስለዚህ እግዚአብሔር በምሕረቱና በራ የው ብዛት ሁላችንም ያጠገበበት ከነሱ ረሃብ እኛን ያዳነበት ልዩ የእኛን መተላለፍ የተሸከመ በግ ስለኛ ስለ በስለት የተመታ በምስማር የተቸነከረ ደሙ የፈሰሰ በአይኑ ጥላቻ እሳት የተገረፈ። ሊቃነ ካህናት በክፉ በክፉ አይን ያዩት፣ ህዝቡ በክፉ አንደበት ያነሱት በአደባባይ በመስቀል ላይ ደግሞ ፈርሶ ስጋው ተቆርሶ የሞተ በመከራ ውስጥ ያለፈ ስለኛ የተሰዋ እሱ ስለሆነ የዓለምን ኃጢአት የሚያስወግድ ልዩ በግ ተብሏል። ይህ ዕለት ያ በግ ስለኛ ስለ ሁላችን የተሰዋበት ዕለት ነው። የሁላችን ነውር በዚያ በግ ላይ ያረፈበት ዕለት ነው። የሚገርማችሁ ነገር በሚያስደንቅ ሁኔታ እሱ ራሱ ካህን ሆኖ የእኛን መተላለፍ ከእኛ ራስ ላይ አንስቶ በሱ ላይ ጫለው። ስለዚህ ሁላችንም ካህን ሆኖ በደላችንን አነሳ፣ ከራሳችን ላይ በጉ ሆኖ በደላችንን ተሸክም ሁሉንም በመሆን ስላዳነን ልዩ የሆነበት መስዋዕቱ የሆነበት በመቅደስ ውስጥ የሚታይበት በክህነት አገልግሎት የሚታይበት መስዋዕቱ ላይ የሚቀርብበት አንዱ ሲሆን ለሁሉም የሚመጣ ሁሉንም የሚሆን በመሆኑ ልዩ ለሕይወታችን የሚበጅ መድኃኒት ነው። ስለዚህ ክርስቲያኖች አባታችን እግዚአብሔር ባለጸጋ በሉቃስ ወንጌል ላይ እንደምናነበው ምዕራፍ አስራ አምስት ላይ ነው ስለጠፋው ልጅ በሌላም በልዩ ሊወት እንደምናውቀው በዚያ መንግስት አካባቢ ብዙ የድግስ ዜና ተጽፏል። የሰርግ ድግስ ለተራው ልጅ ለጠፋው ልጅ ሲመጣ ድግስ ይህ ልዩ ልዩ ነገር ተዘጋጅቶ ጥሪ ሲደረግ እንሰማለን። እዚያም ባለጸጋና ሚያጠግብ አምላክ መንፈሳዊ ሕይወታችን ይራብ የማይፈልግ አምላክ በአንዱ ሁላችን ነው ያጠግበን የማያልቅም እስከ ለተነሳት ለሚነሱ ሁሉ ምግባቸው ነው። ስለዚህ ይህ ካል መስዋዕትን ለዓለም ባህሪያት ሁሉ በቂና መድኃኒት የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ ልዩ በግ ነው። ዮሐንስን ልዩ በግ ብሎ ጠርቶታል። ሁለተኛው የዚህ በግ ባህሪ ዝም የሚል በግ ነው። ይህ መቸን ከሰቡ ጋር መሄድ ነው። በጎች የሚታወቁ በዝምታቸው ሲሆን፣ ፍየሎች የሚታወቁ ደግሞ በጩኸታቸው ነው ራሱ በአጋጣሚ በተፈጥሮ ፍየሎች ጮታቸው ከሩቅ ይሰማል። ምክንያቱም ሚጮት በራሳቸው ነው የሚመስለኝ። በጎች ግን ሚጮት ከውስጡ ስለሆነ ብብም ስለሚሉ ምንም ከሩቅ አይሰማም። ስለዚህ ዝምተኞች ናቸው። ጮም ራሱ አይደመጡ አይደመጡ። የእግዚአብሔር ልጅ ከተመሰለባቸው ምሳሌዎችም አንዱ ይህ ነው። ኢሳይያስ እንዲህ ይላል ተጨነቀ ተሰቃየም አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት፣ በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈትም። የሚገርማችሁ ጥቅስ በጣም መጀመሪያ እኛ ኢትዮጵያውያን ክርስቶስን ያመንበት ጥቅሴ ኢትዮጵያዊ ጃንደረባ በመርከብ ላይ ሆኖ ከኢየሩሳሌም ሲመለስ ያነበው የነበረው ጥቅሴ ነው። በጣም በሚያካ ተሰማ ስኪን ኢሳያስ እንደገና ያራራችሁ ወንድስ በጣም በቀልባችሁ ናችሁ። ተጨነቀ ብሎላችሁ ተሰቃየም። አሁንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾችም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። ምን ነገር ነው ሰው ጌታችን ቢናገራቸው የሚችላቸው ብዙ ነገሮች አሉ። ሲያንገላቱት፣ ሲያሰቃዩት የሁላችንን በደል በተሸከመበት ጊዜ ዝም አለር። ህመሙን እንኳ ጮመ አመመኝ ብሎ ሲጮህ ተሰማ። ሰውነቱ በሚስማር በጦር ሲወጋ በጦር ጦር ውስጥ በኋላ በሚስማር ሲቸለከር ግርፋቱ መስቀሉ ሲያንገላታው ዝም አለገ። እረ ምን አደረኳለሁ? ስለ መብቱ አልተከራከረም። ንጽሕናውን ቅድስናውን ጥሩ ሰውነቱን አልተናገረም። ከሁሉም እሱ ምን ይሻላል አልተናገረም። እረ ማን ነህ የምታሰቃኝ አንተ ማነህ አላለም። እያወቀ የሚያሰቃዩትን እነማን ለሆኑ እያወቀ እሱ የሚሰቃየው ስለነሱ እንደሆነ እያወቀ ለሚያሰቃዩት ለሚሰቃይላቸው ሰዎች ውለታውን ራሱ አነገራቸው። ፍቅሩን ዝም ብሎ በስቃይ አሳያቸው። ነ አንድ ነት የሚይዝ የምስጋና እንደበታችን የሚዘጋ ኃጢአት ሰብተን ስለነበር፣ ሰው ለምስጋና እንኳ አፉ ሲከፍት ዝም በል የሚባልበት ደረጃ ላይ ደርሶ ስለነበር፣ ጸሎትን አልሰማም፣ ምስጋናህን አልሰማም፣ እንባህን አልቀበልም ተብሎ ስለነበር የእግዚአብሔር ልጅ ያን የሰውንና የእግዚአብሔርን ልዩነት

እኩል አይበዙም። ምሳሌ ሁልጊዜ ታማ ነው፣ እንደ ገና ያንሳል። ስለዚህ እግዚአብሔር ልጅ የኛ ጌታ ኢየሱስ ክርስቶስ ምን አለ? ሲጨመር ዝም ባለ ነው የሚለው የሚያስጨንቀውም ነገር የሚያስጨንቀውም እንደሆነ እናውቃለን። የኛን ሸክም ተሸክሟል። የኛን መተላለፍ ተሸክሟል። ኃዳችንን በመሸከሙ ምክንያት ተጨለቀለን። አስጨነቀው ሸክማችን ይላል። ሳያስ እንደው ትንሽ ወደኋላ ያለው ባለብላችን ደስ ይለኛል። ያስጨነቀው ነገር ራሱ ቢሳያት 33 ቢሳያት 53 ላይ የእግዚአብሔር ሰው እንደዚህ ይላል፣ በእውነት ደውያችንን ተቀበለ ህማማችንን ተሸችሟል። እኛ ግን ለተመጣ በእግዚአብሔር ለተሰበ ለተችግር ቆጠን ነው። እሱ ግን ስለተላለባችን ቆሰለ፣ ስለበላችን ደቀቀ። የደነታችን ተሳስ በእሱ ላይ ነበር፣ በእሱ ቁስልና ተበወሰ እኛ ሁላችን እንደ በጎች ተቅበዘበዝን ጠፋን። ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ስለዚህ ማለ ተጨነቀ፣ ተሰቃየ። እግዚአብሔር የሁላችንን በደል በማላ አኖረ፣ በአንዱ ባንዱ በግ ላይ በአንዱ ልጅ ላይ በክርስቶስ ላይ አኖረ። ስለዚህ ማለ ሸክሙን ከበለውና ተጨነቀ። እንደምታውቁት ሸክ በጣም ያስችል ካቅማችን በላይ የተሸከምን ጊዜ ሀሪታ ሀሪታ ሀሪታ እንኳን ካቅማችን በላይ ከላያችን ላይ ያለው ተጭሮት እና ራሱ በአካላችን ላይ እንኳን አንድ ችግር ተፈጥሮ እሚያመውን የቆሰነ አካላችን ተሽግቦ ለማወቅ ግን ነው የምንቸገረው። እንዴት ነው የሚከብደው? አንድ ጣታችን በጣም በሆነ መንገድ እርዳታ እስኪባገኝ ድረስ ሰዎች በሚያለዝዝ ነገር ህመሙ ወደ አይሯችን እንዳያዝ እስኪያደጉ ድረስ እኔ ነው የምንሰበሰበ ይከብደናል፣ እንሰቃያለን። ሸምት የሚከበሰ ማ እንዴት እንዴት እንዴት ይሰቃይ እንዴት ይጨነቅ። ጌታ ደግሞ የተሸከመው የአንድ ሰው ሸክም አይደለ። ደግሞም በሁለት እንዴት እንደሚበዛ ሸክም ማሰብ ትችላላችሁ። የኔንም እኮ ኃጢአት ጌታችን ሲሸከም እንዴት ይከብደው እንዴት ይበዛ ሃያት እንደሚታወቀው አስረን ከላያችን ላይ እንደምንችለው ነገር በላይ አይታይ እንጂ ውስጥን እጅግ በጣም የሚከብድ ነው። አይኖን የሚያዝን ሰላም የሚያሳጣ ነው። ለክፉዎች ሰላም የላቸውም ይነተባል። ስለዚህ የዓለም ሁሉ መተላለፍ በአንዱ በእግዚአብሔር ልጅ ላይ ሲሆን እግዚአብሔር ልጅ ተጨነቀ። ያለ ረኔ ያለለም ሸክሙ ግን አላለም እየተጨነቀ ታገሰ ተሰቃየም፣ ይላል። ይገርማል። ተሰቃየም ቅድም አባቶቻችን ይገርማል። እኔ ምን ይመስለኝ ነበር መሰላችሁ ዘመድ ያለ ቤተክርስቲያን ጽፋ ከቦሳ ወዲ ጋር እየመላለሱ ሲጽፉ እንዳስተነጽሉ አንዳንድ ጊዜ የሚያዝኑ ይመስላሉ። አንዳንድ ጊዜ ደግሞ ደስ ደስ ያላቸው ይመስሉኛል። እውነት ይልቆ ነው። ዝም የሳዳበት የሆነ ነገር እንደው እኮ የሚገርም ነገር የሆነ ነገር ይሰማኛል። ይገርማቸው ስለ ቤተክርስቲያን ስትል ነበር የሚሉት ተጸፋይ ከበውሳው በአደባባይ እንደ ወንጀለኛ እንደ ባለጌ ተመታህ፣ እንደ ተናቀ ሰው ተመታህ፣ አንተ ክፉ ተባልክ። በአደባባይ ብዙሃን ባሉበት፣ ምሁራኑ ባሉበት፣ ህዝቡ ባሉበት፣ በትልቁ ጉባኤ መካከል ተናቀ ተመታ እንድ ስማሉበት ከመድ ቅዱስ ሳበለ ወከክቡር በቅዱስ ደም እንድትቀድሳት ቀድሳት ዘንድ አንተ ስለ ቤተ ክርስቲያን በጥፊ ተመታ ነበር። ተናክ ታገብላት ዘንድ ተዋረግ፣ ከፍ አድርጋት ዘንድ ተጨነቅ፣ ከጭንቀት ነፃ ታወጣት ዘንድ ነበረ ብዙ ክርስቲያኖች ጌታችንን ባይጨምሩ በእውነት አንድም ቀን ሰላም አይኖርም። እለት እለት ከሰራነው ኃጢያት የተነሳ እንቅልፍም ባልያዘም ነበር። ነገር ግን መጠጊያችን የሆነ ጌታችን ስለኛ በመጨነት እዳችንን በመሸከሙ በንስሐና በእንባ ስጋውን በመብላት ደሙን በመጠጣት እረፍት እንድናገኝ ያደረገ ጭንቃችንን ሸክማችንን በመውሰድ ስለ እኛ ለተጨነቀው እና ለተሰቃየው ለጌታችን ክብርና ምስጋና ነው። ተሰቃየ ይላል። ተሰቃየ ሸክማችን ከዶ ተሰቃየ ነው። ስለ ስቃይ ማለት ይቻላል። የሚሰቃዩ ሰዎች አይተኙም። ሰዎች ስቃይነ ሲሆኑ እንቅልፍ ይዛቸው አይተኙም፣ አይበሉ፣ አይጠጡ የት እንዳሉ አያውቁ

ላይ ባያስቀምጠን ከነገውያችን ብንተኛ ነው ለይቱን ይነጋል ቀሩ ማበሽል ነበር። ጌታ ግን የብርሃኑን ጊዜ በምስጋና የሌሊቱን ጊዜ በጸሎት እንዲያል በእረፍት እንድናሳልፈው የእግዚአብሔር መንግስት የምትመጣበት ጊዜ እንዲቀርብ ሳናስበው ወደ እሱ እንድንሄድ ወዶ የጭንቀታችንን ነገር አሳጠረው አሳጠረውና ስለኛ መከራን በመቀበል እኛን አሳረፈን። ስለዚህ ይህ ልዩበት ምን አለ? ስለላች ዘ አሁንም አልከፈትም። ስለ ራሱ አልተናገርም። አልተከራከርም። ለምንድን ነው አላለም። ለካሳ ስለሆነ ለመታል እንደሚነዳ ጠቦት፣ በሸላቾቹ ፊት ዝም እንደሚል በግ አሁ እንዲህ ነው አላለም። እኛ የዳንበትን እኛ ያዳንበትን ምስል እንዲህ ነው ብሎ በገራፊዎቹ ፊት አልተናገርም። ዝም ብሎ አዳንን። ለማንም ክብሩን ሳይገልጽ አዳንን። ጌትነቱን፣ ክብሩን ማንነቱን ለማንም ሳይናገር በታምራቱ እኒያን ሰዎች ሌላ ነገር ሳያደርጋቸው በትክክል በሕጉ መሰረት የእኛን ስቃይ ተቀብሎ እንድንዘል ፈጣሪ በመሆኑ ዝም ብሎ ብም ሳይናገር በመከራና ፍቃሆን ዝም ብለዋል። ክርስቲያኖች፣ ሰማይና ምድርን በቃሉ የፈጠረው ያ ጌታ ሰማያትን የዘረጋው ቃል ዝም ማለኝ አንተ የሚገርም ነው። በዓለም ላይ ተዘርግቶ የነበረውን ሌት ያሸነፈው ቃል እኛ ፍንድን ግን ዝም ማለ ለእንቱ ብርሃን እያለ ሁሉን ያደረገው ቃል በስጋ ማርያም ተገልጦ በመጣ ጊዜ ግን ዝም አለ። እየታመመ ዝም አለ። እየተሰቃየ ዝም አለ። መከራው ጸንቶበት ዝም አለ። አልተናገረም። አቤት! እኛ እኮ ቢገርባችሁ አንድ ነገር ሰርተህ ትንሽ ፈተና ከመጣች ይህን አደረጉ ይህን መሰራ ቤተክርስቲያን በረዳ አስራ ባወጣው እንዴት ባደረኩ፣ ጧት ለጸሎት ማታ ቢኪና በመጣው አባቶችን በጠየቁ፣ ለምንድን ነው እኔ እንዲህ የምሆነው፣ ይህ መድሃን ያለ ብሎ ምን ሚገርት ነገር። ጌታ ግን እኛን ሲያድን ዝም አለ። እኛ ያደረግነው ነው ምን ቆጥረው። ጌታ ግን ስለሚያደርገው ነገር አንድም አልተናገረም፣ ዝም አለ። ያ ዝምታው ዝምታ ሁልጊዜ ይገዛናል። የማይሸነፈው አምላክ የተሸነፈ ሆኖ ዝም አለ። በስቃይ እና በምልጽ ተሸንፎ ዝም አለ። ስለዚህ በዚህ በከራው ጻንፎኛ ክርስቲያኖች ማንንም አልከሰሰም። ጌታችን ክብር ምስጋና ለፍሱ ይሆን። ብዙ ሰዎች የሚሞቱበትና የሚሰጠኑበት ጊዜ ሲደርስና ሲፈረድባቸው ወይ ይሳደባሉ፣ ወይ ራችን ነት ይመሰክራሉ፣ ብዙ ነገር ይላሉ። ጌታችን የሚወጥበት ጊዜ ሲደርስ ሰቃዮችን እንኳ አልፈረደባቸው። በማንም ላይ አልፈረደም። ማንም ከፍርድ እንዲድል ስለሆነ የሚሞተው ስለዚህ ዝም የሚበብ ነው እማይናገር እማይናገር ክርስቲያኖች ስለሆናችን መከራን ሲቀበል ሲገረፍ ያልጮኸ፣ ሲገፈፍ ያልጮኸ፣ ሲመታ ያልጮኸ ሲጨነከ

የተሰቃየበትን መተላለፋችንና በደላችንን በእውነት ዛሬ ልናደርገው ይገባል። በንስሐ ወደ እሱ ልቀርብ፣ ስጋውን ልንበላ ደግሞ ልንጠጣ ይገባል። ክርስቲያኖች ጣፋጭ ቃል ያለው ጌታ ነው። ዝም ያለው የሚጣፍጥ ወንጌልን ያስተማረው ጌታ፣ ትንሣኤና ህይወት እኔ ነኝ ያለው ጌታ ዝም አለ። ያ ጊዜ ህይወት እንዲበዛላችሁ እንዲሆንላችሁ መጣሁ ህይወት ሆናችሁ መጣው ያለ ጌታ ዝም ማለ ያን ጊዜ ነው። ሲሆነ የኛን ህይወትና ታሪክ ለመለወጥ አምላካችን ዝም ማለ። እኛ ያዳነበት ጸሎቱ እሚያስደንቅና የሚያስገርም በመሆኑ አምላካችን ሁላችንም በመገረም ውስጥ ያኖርን ዘንድ እየተደነቅንና መሰግነው ዘንድ ዝም ብሎ አላለም።

ሲሰዩት አልመለሰ። ሲያንገላቱት አልተናገረ። ሲከሱት አልመለሰ። ዝም አለ። የሚገርም ነው። ምክንያቱም የሚነገር አንድ ሰው እኮ የሚጠራጠረው በእርሱ ላይ ሲኖር ነው። ጮሆ ራሱ ለጸለማት አንደኛ የሚሞትበትን ኃጢአት ያውቀዋል። ዝም የሚያሰኝ ከባድ ስራ ነበር የሰራ ነው። የመጣው በዓላማ ነበር። ስለዚህ ዝም ብሎ ስለ ሁላችን ሞት እና ስለ ሁላችን ዝም የሚል በግ ነው። እንዲሁም አፉን አልከፈተ እንደተባለ ዝም ብሎ ሁላችን አዳን በዝምታ በመለኮታዊ ትግስቱ በመለኮታዊ ፍቅሩ ሁላችሁ ለአላማ ለአምላካችን ክብርና ምስጋና ይሁን። ሶስተኛው ይህ በግ የሚያነጻ በግ ነው። ክርስቲያኖች የሚያነጻ በግ ነው። ራ ዮሐንስ ላይ ተጽፏል። ራእይ ሰባት ቁጥር ሰባት ይህን አብረን ከእኔ ጋር እናነበዋለን። እነዚህ በሉ ነጩን ልብስ የለበሱ እነማን ናቸው? ከወዴት መጡ? አለ መልአክ ደግሞ ሲመልስ እነዚህ ከታላቁ መከራ የመጡ ናቸው። ልብሳቸውን አጥበው በበጉ ደም አንሱ ምስጋናና ክብር ሁሉ ለእግዚአብሔር ይሁን። ራእይ ዮሐንስ ሰባት ላይ ምን መሰላችሁ? ዮሐንስ በራእይ በላይ በጽሐያ በእግዚአብሔር ፊት የሚከናወን ነገር ያለ ትልቅ ዙፋን ተዘርግቶ ያለ በዚያ ዙፋን ዙሪያ ነጭ ልብስ የለበሱ እጅግ በጣም ብዙ ሰዎች፣ ልብሳቸው ያምራል፣ ነጭ ነው እንደበረዶ መልአኩ ዮሐንስ እነዚህ ሰዎች እነማን እንደሆኑ ታውቃለህ? አለው። ዮሐንስ እኔ ያለውቅ እነማን ናቸው አለው። እነዚህማ ከታላቁ መከራ ይመጡ ናቸው። እኒህ ምታያቸው የት እንዳቀሩ፣ በዙፋኑ ዙሪያ ሆነው ይዘምራሉ። እነዚህ የምታያቸው በሙሉ ልብሳቸውን በበጉ ደም ያነጹ ናቸው ብሎ አለኝ። ይህ በግ ይገርማችሁ ሀጢራችን የተቀበለና ስለ እኛ ሸክም የተወሰደ በዝምታ ያለ ነው ብቻ ሳይሆን ልብሳችንም የሚያነጣ የሚያነጻ በሉ እንደሚታወቀው በጣም ልብስ የሚበክል ነገር ቢኖር ደም ነው አይደል? ልብሳችን ከምንም ይልቅ ከምንም ነገር ይልቅ የምንጠብቀው ከደም ነው። ምክንያቱም ደም የነካው ደም ቶሎ የሲፈር ደም ግን የሚገርም ነው የሚያነጻ የሚያሳድፍ አይደለም የሚያቆሽሽ አይደለም የሚቀድስና የሚያነጻ ክርስቲያኖች እነዚያ ከመከራ ወደዚያ እግዚአብሔር መንግስት የሄዱት ክርስቲያኖች በሰማዕትነት በጸሎት በጾም በትርምት በመከራ በአገልግሎት በነቀፋ የኖሩ ቅዱሳን ናቸው እነዚህ ቅዱሳን ወደ እግዚአብሔር እቅፍ ሲሄዱ በፊቱ የሚያቆም ልብስ ለብሰው ነበር። ያ ልብስ የታጠበው በሳሙና በኦሞ በኬሚካል በጣ ነገር አለበር እኛ ልብሶቻችን በምናሳምርበት ነገር አለበር። ልብሱም ያሁን እኛ የለበስ ነው ልብስ አይደለም። የተለየ ልብስ ነው። ልዩ ልብስ ነው። ከዚህ የተነሳ ያ ልብስ የታጠበው በበጉ ደም ነው። ያ ልብስ ምንድን ነው? ምዕመናን ጌታችን ሲመጣም ሆነ አሁን በእግዚአብሔር ፊት ለብሶት የሚቆም ልብስ ጨርቅ አይደለም። ሕይወታቸውን ልብሳቸው፣ አካላቸው የምዕመናን አካል የሚመጣው የሚቀደሰው በበቡደሞ ክርስቲያኖች፣ ቤተ እግዚአብሔር ስንመጣ በሰው ፊት ስንቀርብ በደስታም ሆነ በሀዘን ጊዜ እንዲሁም በስራም ጊዜ ለዚያልስራው አመቺ የሆነውን ልብስ አጥበን ና አጽብተን እንለብሳለን። ይልቁንም በደህና ቀን ደህና ልብስ ለብሰን እንወጣለን። ያም ልብስ የምናጥበው በእጃችን ወይም በማሽናችን ለልብሱ በሚስማማ ነገር ነው። ነገር ግን በሰማያዊ ጉባኤ፣ በመላእክት ፊት፣ በሰማእታት ፊት፣ በሥላሴ ዙፋን ፊት ሰው ለብሶት የሚቆመው ልብስ የሚታጠበው በበቡድን ብቻ ነው። ነውር የሌለበት ልብስ ከላዩ ላይ ምንም እንት ጉልፍ የሌለው ልብስ ለብሰን የምንቆም መቆም ከፈለግ ህይወታችን ንጹህ ሆኖ መቆም የማያሳፍር ልብስ ገበና የሚሸፍን ልብስ ለብሰን መቆም ከፈለግ ንጹህ የሆነ ውስጥን የማያሳይ ልብስ ለብሰን መቆም ከፈለግ እሚጸዳው መበቡ ብቻ ልብስ እንደምታውቁት አፍረት ጋር ነው። ማንም ራቁቱን መቆም አይፈልግም። ንሳ በመበጠል ባይኖሮ ችግር ከሌለበት በቀር እርቃኑን የሚሄድ ማንም የለም። ሀፍረቱን የሚጥል ማንም የለም። ሀፍረት በልብስ ይጋረዳል። ልብስ የስጋውን ሀፍረት ይጋረዳል። ልብስ የነፍስን ሀፍረት ይጋረዳል። የእግዚአብሔር የሆነው ልብሳችን እግዚአብሔር የሰጠን አካላችን ደግሞ የሚቀነሰውና የሚነሳው በጉድለት ብቻ ማነው የሚፈልገው? ላይ ተሽሮ መግደልሁ በስረቁሁ መስረቁ ሁ ዝሙት ሁ ያሽሽሁ የመጠጡ የሌላ ሁሉ ታሪክ ተሽሮ በሚሞተው አካሉ ላይ የታየው የስጋ ታሪክና ጠባሳ ጠፍቶ አእምሮ የእግዚአብሔር ልጅ መስሎ ቅዱሳን መላእክትን መስሎ እማይለወጥ እማይደበዝዝ እማይደክም እማያረጅ እማይለወጥ አካል ለብሶ እግዚአብሔር ፊት ለመቆም የወሰነ ማነው ያ ሰው? በበጉ ደም ልብሱ ማጠብ አለበት። በበጉ ደም የታጠበ ልብስ ሁለተኛ አያልፍም። ክርስቲያኖች፣ የጌታችን ደም ለዘላለም እንንነፃ አድርጎ የሚያመጣል እንዳንቆሽሽ ሁለተኛ ሁለተኛ በሌላ ነገር እናንመካካል እከዚህ ላይ ይህ ጠጦታሊማ ይባል ነው። ደግሞ የጉድ ይገርማችኋል። ኮሌታዬ ላይ ወይም እጅጄ ላይ ማሻቀርቷል የሚያሰኛል። በልቤ ያለው በአይኔ የነበረው በእጅ የተሰራው በአፌ የተሰራው በአካል የተሰራው ኃጢአት አልተደመሰሰም የሚያሰኛል። የታሰበውንም የታሰረውንም የተሰራውንም ኃጢአት ማንሳት የሚችል ነው የእግዚአብሔር። ስለዚህ የሁላችን ነፍስ ህይወታችን የሁላችን ልብስ አካላችን የሚቀደስበትና በእግዚአብሔር ፊት የሚቆመው ህይወታችን ለብሶት የሚቆመውን አካል የሚቀጥሰው የሚቀድሰውና የሚያነጻው በግ የእግዚአብሔር በግ ድር ወይም እሱ የእግዚአብሔር በግ። ስለዚህ ክርስቲያኖች በእግዚአብሔር ፊት ለመቆም ልንገራችሁ፣ ማንም ቢሆን መቼም ልብስ ከሌለው ሊት ነው፣ ገበያ ሲመጣ ሊት እስከ ሰው ጋር ይገናኛል። በጣም አስፈሪ

ሲሆን ስትበረበር መጻ ከወጡት ከእነ አብርሃም ጋራ ከእነ አዳም ጋራ፣ ከእነ ኢሳይያስ፣ ከእነ ኤርምያስ ጋራ፣ ከእነ አሞጽ ጋራ ከቀደሙት ከአዲስ ኪዳንም ከብሉይ ኪዳንም አገልጋዮቹ ጋራ አብሮ ለመቆም እኩል በእግዚአብሔር ፊት የሚያሳየን ልብስ ለመድረስና ያን አካል ለመጻት ይይታ ደሚያስፈልጋል። የሁላችሁ በእግዚአብሔር ፊት በበጉ ደም ልብሳቸውን ያጠቡ የማናቸው ልብስ ከማንም አያንስም። ዛሬ ሀብታሙ የሚለብሰው የተለየ፣ ደሃው የሚለብሰው የተለየ አይደለም። እንደ የእያንዳንዳችን ልብስ ይለያያል። እንደ ማድረጋችን ደምናችን። ያን ጊዜ ግን እምንለብሰው ልብስ ዩኒፎርም ነው፣ በበጉ ደም የታጠበ አንድ አይነት ሁላችን ለምስጋና የሚጠቃበት ሞት የማይገዛው የማያልቅ የማያረጅ የማይቆሽሽ ልብስ ያም ታድሶ በትንሣኤ የሚነሰው እኛ አካል ነው። ዛሬ በበጉደም ህይወታችን ካልተቀደሰ ካልዳን ያን ጊዜ ልብስ ነው የምንቆመው ልብስ አይኖረን። ስለዚህ ክርስቲያኖች ለምን ልብሳችን አናጥመው? ለምን ሕይወታችን አይታጠብም? አይሮይን መቀደስ እንጂ በወቸንም መባረግ አካል ነው። ማድረግ የእሱ ማድረግ የሚችል ጌታ ካለ ለምንድን ነው የማልቀደሰው? ክርስቲያኖች፣ ይህ ነው መድኃኒት ያለው የኛን ህይወት ያነጻና የቀደሰ እኩል ከመላእክቱ ጋር የምንቆምበት ልብስ ሊያለብሰን ፈቃድ ይሆናል። ስለዚህ የሁላችው ህይወት የሚታጠብበት የሚቀደስበት ድል ያለው በግ ነው እና ይሄ ሁላችንም ቅዱስ በእግዚአብሔር ቅዱስ አንፊት ቅዱስ ሆኖ ለመታየት በል በዚህ መቀደስ ያስፈልጋል። ሌላው እና አራተኛው አንካሳ ነበር። ቀንዱ የከረከረ በግብ ለመፋል አይቀርብም ነበር። በጣም ትልቅ የሆነ በግብ አይቀርብ ነበር። አጭራ ይ እና እንዲሁም ደግሞ ከፍ ያለ አይቀርብም ነበረ። ለጋ የሆነ ምንም በሰውነቱ ላይ ምልክት የሌለበት በግ ነበረ። ቅዱስ ጴጥሮስ እዚያ ጋር ለማነፃፀር ይህን ልዩ በግ እንዲህ ይገልፃል። ከአባቶቻችሁ ከወረሳችሁ ከከንቱ ኑሯችሁ በሚያምት ነገር በክቡ በብር በብር ወይም በወርቅ ሳይሆን ነውር እና እድፍ እንደሌለው እንደ በግ ደም በክቡር በክርስቶስ ደም እንደ ዋጃችሁ ታውቃላችሁ። ነውር በሌለበት በግ ድብ ነው ጌታችን። ምንም የሌለበት ጌታ ማንም አንካሳ እንስሳ ይዞ ቢሆን ኪላ መሰልሱ ላይ ይቀርብለት ነበር፣ ያቀጥ ስርየትም አያገኝም ነበር። በመጽሐፉ ተከልክሎ ጌታ እኛን ለማጻፍ ከአባቶቻችን የወረስነውን ውስ የሃጢያት ውስ መተላለፍ፣ በደል፣ እርግማን አለና ክቡ ባህሪ ለበቀደስና ለማዳ አምላካችን ነውር የሌለው በግ ሆኖ ነው የመጣው። ይህ ነው የሚባል ከሳሾቹ ያላገኙበት የሚገባቸው ነገር ማንም ሰው ስለሌላው ሰው ለመናገር ከፈለገ ምንም የሚያጣው ነገር ግን እያንዳንዳችን አንዳችን አላችን መክሰስ ብንፈልግ በሁላችንም ላይ ጉድለት አለ፣ ጥፋት አለ። ለምሳሌ በዚህ ሀገር አንድ የማየው ነገር አለ። ሁላችሁ ታዩታላችሁ። ሰዎች ለስልጣን ውድድር ሲጀምሩ አገር ለመምራት ሲነሱ የተደበቀ ታሪካቸው ሁሉ ይወጣል። እንዲህ አድርጓል፣ እንዲህ አድርጋለች፣ እንዲህ ምን አለበት። ይሄው ይሄው ይካሰሳሉ። ለምን እንዲህ አለ? ገደል ያለበት ሰው አገራችን ሊመራ ብቋን የለም፣ ጨዋነት አይታይበትም፣ ለትውልዱ ምሳሌ ሊሆን አይችልም። እኔ እንደውም በገደብ አንድ አባት በጣም ሲያዝኑ አየኋቸው

ሰው ትልቅ እንኳን የተባለ ማንኛውም ሰው እንኳን ባለ የሚኖሩትና ብዙ ታሪክ ያሳለፉት ሰዎች ሁላችን ብዙ ድካም የሚታይብን ሰዎች፣ ከዚህ የተነሳ ሰው ሰውን መክሰስ ይችላል። ለጠላት በር ይገኝ ይችላል። ሰይጣንኛ የሚከስምበት ሰው ሰውኛ የሚከስበት ድካ ከቃላችን ከነገራችን አያት መጠጎም ይችላል። አንድ ነገር ውስጥ በእግዚአብሔር ልጅ ላይ ግን እኛን ለመግዛት በእኛ ላይ ለመንገስ ዲያብሎስን ለመሻር ዓለምን ለመምራት ከዲያብሎስ ጋር በመስቀል ላይ በተወዳደረው በእግዚአብሔር ልጅ ዲያብሎስንም ድል በነሳው እኛንም በገዛ በእኛም ላይ በለገሰው በክርስቶስ ላይ ግን ከሳሾቹ፣ ተወዳዳሪዎቹ አንዱንም ካላገኙበት በዘሩ፣ በቀለሙ፣ በቋንቋው፣ በሃይማኖቱ፣ በባህሉ፣ በስሙ ሳይቀርሰው ሆላ ጃጀላል የእግዚአብሔር ልጅ ነኝ በማለቱ ሰዎች ሊከሱት ሞክረው ነበረ። እርግጡን ነገራቸው እውነት ነበረ። ወንጀላ ነበር። ስለዚህ ነውር የሌለበት ነው። በውለት ነው። ስለዚህ ነውር የሌለበት ሁኖ በመምጣቱ ነው የኛን ነውር ማስወገድ ይቻላል። ያዳነን ጌታ ነው። ነውር የሌለበት ነው። ኃጢአት የሌለበት ነው። በእኛ አይነት ሀቢ ያልተያዘ ነው። ከዚህ የተነሳ እኛው መልካም ሊያሳርፈን ይቻለን የእኛ ሸክም ለመውሰድ ይቻለን እውርውር አይመራም ተብሏልና ደካማ ቢሆን ኑሮኛ ሊያግዘን አይችልም ነበር። ደግሞ ቢገኝ እያንለከብ በቀረ ነበር እኛ ኃይል ይሰማን ዘንድ ቡሩክና ንጹህ ኃያም ነው ተገኝ እሱ ንጹህ ሆኖ እኛም በድ መሸከሙ እኛ ቀደስ የእኛ መተላለፍ በእሱ ላይ ያረፈ የሰላም አምላክ የክብር ጌታ እሱ ያለ በደል በቶ ያ። ስለዚህ ቅዱስ ጴጥሮስ ከአነርሶ ከአባቶቻችን ከወረስነው ክፉ ታሪክ ክፉ ውርስ ሞትን ፍርድን ከሚያመጣው ክፉ ውርስ የነፃ ነውን የተቀደስነው በብራችን ባደረኩት ነገር በምሰጠው መባ በማወጣው አስራት በምከፍለው ነገር ነው እኔ እግዚአብሔር መንግስት የምወርስ ብሎ የሚያስብ እንዳይኖር። የማናችን ነገር የእኛን ልብስ ያዳለ ለምስጋና የምናቀርበው መባ ነው። ሁላችን የላነው ከአባቶቻችን ከወረስ ነው ኃጢአት የነጻ ነው የተቀደስ ነው በመድኃኒዓለም ደም ብቻ ያ ሁሌ በመክሩ የሚቀርብ ነው። ይህ የማዳኑ ነገር ለዓለም እንዲዳረስ ወንጌል እንዲሰፋ፣ ቤተክርስቲያን እንድትሰፋ፣ ያላመኑት እንዲያምኑ፣ ህፃናት የሚማሩበት እድል እንዲፈጠርላቸው፣ አስተማሪዎቹ ተዘዋውረው እንዲያስተምሩ፣ ቤተ ክርስቲያን እንድታድለው ገንዘባችንን ገባ የምንሰጠው ስለ ዳን ነው። የምናዋጣው የምንገብረው የምስጋና መስዋዕት ነው የምናቀርበው። የዳኑትን ብቻ ነው ጌታ የሚቀበለው። የሚገርማችሁ ነገር ይህ በጣም የሚያስፈራ ነገር ነው። እንደውም ቤተክርስቲያን በመጀመሪያው ጊዜ መጣ ከሁሉም አትቀበልም ነበር። ክርስቶስን አምላኬ መድኃኒቴ ካሉት ካመኑት፣ ከተበለሱት ብቻ ነገሮች ትቀበል። ምክንያቱም ጌታችን በደሙ ያዋጅ የእኛን ህይወት ነው። እኛ የእግዚአብሔር ከሆን የእኛ የሆነውማ የእኛ እንዳልሆን እናውቃል። አሁን ችግሩ ለምነው ተባላቸው። እኛ ራሳችንን ለእግዚአብሔር ስለም ማንሰጥ የእኛ የሆነውን ነገር እኛ እንደሆነ ይሰማል። ነገር ግን ጌታችን እኛ ያለን በእኛ ገንዘብ ሳይሆን በሱ ነው። ስለዚህ በምናደርገው በማናቸውም ነገር ሳይሆን በያዙ ያለን ሁልጊዜ በጎ እንድናደርግ ነው። የእግዚአብሔር ማዳር ክርስቲያኖችን ለበጎ ስራ የሚያነሳ ለጸሎት የሚያነቃ የሚያተጋ ሰጋጅ የሚያደርግ ጸላይ የሚያደርግ አንባቢ የሚያደርግ ትጉ የሚያደርግ

ላይ ፍርድ በጸናበት ጊዜ ስለ ሁላችን በመስቀል ላይ እጁን ለምስማር አሳልፎ ሰጥቶ በችንካር ሲቸነከር የጌታችን እጆች በምስማር ሲላሉ በጸባኦት ያለው መለኮታዊ እጅ የተፈታው በዚህ በበጉ ደም ምክንያት ነው። የሰው ልጅ በሰራው ኃጢአት ምክንያት ይሙት ስጋው፣ ለመቃብር ነፍሱ ለሲኦል ትጣል ተብሎ

በነሽተት መዝገብ ጻፋቸው። ስለዚህ ይህ በግ ከዚህ የተነሳ ድል ነሳ፣ አሸነፈ፣ ግፎዎችን ህዝቡን ዋጀ፣ በደሙ አነጻ። ምስጋና ለበጉ ተገባው። ማተኩሉ ፈታ። ይህ በሁለት ሌላ ጊዜ በሰፊው ምንማረ ይሆናል። እንዲህ ያለ ልዩ በግ ነው። ሌላው ላመኑበት ድልን የሚያጎናጽፍ በግ ነው። ድል የነሳ ብቻ ሳይሆን ያመኑበትን ድል እንዲነሱ የሚያደርግ ነው በሌላ መሰላችሁ ቅዱስ መጽሐፍ ራእይ 12 11 ላይ እነርሱም ከበጉ ደም የተነሳ ከምስክራቸው ቃል የተነሳ ድል ነሱት ይላል አውሪው እንዲያምኑት በጉ ድል ነሳው ያመኑት ይላል የነገስታት ንጉስ የጌቶች ጌታ ስለሆነ ይላል ክርስቲያኖቹ ደግሞ ከበጉ ደም የተነሳ ዲያብሎስን ድል ነሱት ይላል ከማን የተነሳ ከጌታ የተነሳ ይገርማል። በጌታችን በክርስቶስ ከአሸናፊዎቻችን እንደምንበልጥ ጳውሎስ ስራ ነው ነበር። ሁሉም በሚሰጠኝ በክርስቶስ ሁሉም እችላለሁ እያለ ስንዘምር ነበር። አውሬው እንድን ለመንሳት፣ ክፉውን ባህሪያችንን ለማሸነፍ ኃይል የምናገኘው ከማን የተነሳ ነው? ከበጉ የተነሳ ነው። ከኛ የተነሳ ምንም ኃይል የለንም፣ አናሸንፍም። ከጌታ የተነሳ ግን አሸናፊዎችንን እንከብራለን። እንድናለን የዘላለም ህይወት ማለት ነው ከማን የተነሳ ከበጉ የተነሳ ከሱ የተነሳ ነው ሁሉ ነገር ያገኘ ነው የድል ሰዎች የህይወት ሰዎች የተስፋ ሰዎች የበረከት ሰዎች ሁሉ ከሱ የተነሳ ነው ስለዚህ በእሱ እንድናለን እሺ ሌላው ራይ 17 ቁጥር 14 ላይ እየጨረሱ ነው ምን ይላል በእሁን የጌቶች ጌታና እብረድና ነበው በእሁን በእሩ የጌቶች ጌታና የነገስታት ንጉስ ስለሆነ እርሱም ድል ይነሳል። ከእርሱ ጋር ያሉ የተጠሩና የተመረጡ የታመኑም ደግሞ ድል ይነሳሉ። የሚገርማችሁ ነገር በእግዚአብሔር መንግስት የሚያሸንፉት በጎች ናቸው። በአለም አነሳ ነው። በአለማችን ያሸንፋለ ነብር ነው የሚያሸንፈው በዚህ ትየናችሁ ወጣ የምታበጥሩ ይመስለኝ እንዴ ነገር ነው። በእግዚአብሔር መንግስት ታሪፉ እንደዚህ፣ አንድ አንበሳ የሆኑ የሚያገሱት እግዚአብሔር ፊት እንደ አንበሳ ግርማ ያላቸው ባለስልጣኖች፣ በሀብታቸው አለም የሚያቀሳቅሱ የሚመስላቸው ሀብታሞች፣ በእውቀታቸው የሚኩራሩ ምሁራን፣ በክርስቶስ ካላመኑ በእግዚአብሔር መንግስት አሸናፊዎች ነው ያሸነፉ እንዲያው ለምሳሌ አሁን ምንድን ነው የሚባለው? በእኛ የአሜሪካን ሲስተም የቆራረጠና ደናል ደረጃ ላይ የደረሰ የሚባል ሰው ቢኖር ያ ሰው በክርስቶስ አምኖ እግዚአብሔር መንግስት ካልተዘጋጀ ያለምድር ብቻ በእግዚአብሔር መንግስት በጎች አሸናፊዎች ናቸው። ንጹሐን አሸናፊዎች ናቸው። አንዲ አሸናፊዎች ናቸው። አንዴታቸውን የንፉ አሸናፊዎች ናቸው። የሚያነቡ አሸናፊዎች ናቸው። ትጉታን አሸናፊዎች ናቸው። የተላሙ አሸናፊዎች ናቸው። የተጣሉ አሸናፊዎች ናቸው። አምራቸውን ልፉ አሸናፊዎች ናቸው። የተጠሉ አሸናፊዎች ናቸው። የወደቡ አሸናፊዎች ናቸው። የተገፉ አሸናፊዎች ናቸው። ኃያላን ብርቱዎች፣ ጠንካራ ጡንቻ ያላቸው እንዳነሳ የሚሰሩት ግን አይደላቸው በጉነው በእግዚአብሔር መንግስት በአንድ በአንበሳ የተመሰለው እንዲያብሎ ዝንድን የነሳው በዘክሮ የተመሰለው እንዲያብሎ ዝንድን የነሳ እንዲሁም የበጉ ወዳጆችና አማኞች ናቸው አሸናፊዎች በእግዚአብሔር መንግስት። ሌላው እዚህ ላይ የምንማረው የበጉ ተከታዮች ሁሉ ድል አድራጊዎች ናቸው። ክርስቲያኖች ሁላችንም ለድል ለተጠራ ነው። ማንኛችንም በዓለም እንዳንሸነፍ ተጠርተናል። ማንኛችንም ለዓለም እጃችን እንዳንሰጥ እኔ የሆነ ልዩም እንዳንል ተጠርተናል በጌታዬ እችላለሁ። በከበቡ የተነሳ አሸንፋለሁ። ለምሳሌው እበጣለሁ አለው እበላለሁ፣ ንበል አለው ደሙ እጠጣለሁ። አምላኬ ኃይሌ ነው፣ ክብሬ ነው፣ ቅድስናዬ ነው። ህግብሴም በእሱ አጥባለሁ፣ ሕይወቴ ይቀደሳል፣ እከብራለሁ በጌታዬ የተነሳ እያልን ድካማችንን አውቀን በጌታችን ኃይል ተሰምቶን ለድል እንድንነሳ ነው ወንጌል የተጻፈችው የክርስትና ትምህርት ስለ ድልና ተሰበከ ማለት ስለ በታችነት የሚናገር ትምህርት ማለት አይደለም። የድል ትምህርት ነው። በእግዚአብሔር መንግስት፣ ዝምተኛ መሆን መሸነፍ ስላልሆነም ማወቅ፣ አውቆ ማለፍ ነው። ስለዚህ የእግዚአብሔር ቅዱሳን ለድልም ተጠርተዋል። እንግዲያውስ ከበጉ ደም የተነሳ ለድል የተጠራችሁ ክፉን ያሸነፋችሁ ወደ ቅዱስ ቤተክርስቲያን የመጣችሁ በመድኃኔዓለም ከበጎ የተነሳ የከበራችሁ ይመና እንኳን ደስ ያላችሁ። አምላካችን ድላችን ነው። እኛም ከእሱ የተነሳ ለድል ተጠርተናል ድል አድራጊዎችም እንሆናለን። ለዘላለም ሕይወቱ ምን ሌላው ሌላውና የመጨረሻ ቅንሳችን ይህ በግ ሙሽራም በግ ነው። ሁላችን ለሰርግ የጠራን ሙሽራ የሚገርማችሁ ነገር በራእይ ዮሐንስ 19 ቁጥር 9 ላይ እንደዚህ ይላል፣ ሃሌሉያ የበጉ ሰርግ ስለደረሰ ይላል። ወደ በጉ ሰርግ እራት የተጠሩ የተጠሩ ብፁዓን ናቸው ብለህ ጻፍ ይላል። ከጥም ተጠማይ ቅድም በቤተክርስቲያን ለቤተክርስቲያን ስር በአደባባይ ተገረፍክላት የተባለችው ሙሽራ ናት ይላል። ዋጋ ከፍሎ እጅ መንሻ ሰጥቶ ብዙ ገብሮ ዋጋ ከፍሎ ነው ያጫት። ቤተክርስቲያንን አባወራዋል ሊሆን ማንም ሁለተኛ በእሷ ላይ እንዳያዝባት የእሷ ካልትሆን እሷን በእሱ ስም ልትጠራ ቤተክርስቲያንን ለዘላለም ህይወት ሲያጭ፣ በሌላ መንገድ ደግሞ እሷን ራሷን ለሰርግ ለግብዣ ጠርቷታል። የሚገርም ነው። ዳዋዮቹ እኛው ነን። ሙሽሮቹ እኛው ነን። የሰርጉ ባለቤቶች እኛው ነን። የሰርጉን ግስም ለኛ ነው። ይሄ ለዘላለም ሙሽራ ሆኖ የሚኖር ነው። ዝም ያለ ወሰነ፣ ተሰቃየ ብቻ ነው። ሞትን ድል አድርጎ ለዘላለም አዲስ ሆኖ የሚኖር በጸባዎት የሚኖር በዙፋን ላይ የሚኖር ሙሽራ የሆነ በግ ነው። ወደዚህ ሰርግ ሁላችን ተጠርተናል። ሁላችን ለወጣ ታድመናል። ወደዚያ ሰርግ የሚሄዱ በሙሉ ምን ትለብሷል ያሉ በቅዱሳን የጽድቅ ስራ ያጌጡ ናቸው። ል ሁሉም እዚያ በሙሰግላይ አይገኙም። በቅዱሳን የጽድቅ ስራ ያጌጡ ናቸው ማለት ምን ባለ ተመርላባላቸው በጾም በጸሎት በቅድስና ራስን በመግዛት አጣያትን በማስፈብ በንስሐ የሚኖሩ ማለት ነው። የቅዱሳን የጽድቅ ስራ ያ ነው። ራስን በሚመለከት ነው በማንም ላይ እንዳይፈቅዱ በራስ ላይ አስቀድሞ ነው ፍረጁ። ሁል ጊዜ በእግዚአብሔር ፍቅር መኖር ነው። ከዚህ የተነሳ ያን የለበሱና በዚህ ያገዙ ለጠቁ ሰው ይበላሉ። እንግዲያውስ ባለውለታችን የሆነው ይህ ልዩ ሁላችንም ተሰናል። ለሁላችንም ለሁላችንም በደሙ የታተመ የጥሪ ማህተም ደርሶናል። ድርሶ የጥሪ ወረደ ኑ ይሄ ይሄው ቤተክርስቲያን ምልክተኛ ነት። ብዙሃን አባቶቻችን እዚህ ሰርግ መልክ አዝራቾች ናቸው። አበው ካህናት የምትሏቸው እናንተ ሁላችሁ ይበናል። ለአለም ይህ መልእክት የምታደርሱ ናችሁ። ኑ ወደ መጉሰር የምትሉ ክርስቲያኖች አንድ ቀን አለ። ለአንድ ቀን፣ ለሁለት ቀን ሰው ለሁልጊዜ፣ ለሁልጊዜ የምንጋበዝበት አንድ ድግስ አለ። የምንጠብቀው አንድ ራት አለ የምንበላው ለሁልጊዜ የሚያጠግብ ኤልያስ ከወላው እራት የሚሻል እራት ዮርዳኖስን ብቻ ሳይሆን የሚያሻግር ወደ ብሄራ ያን ብቻ ሳይሆን የሚወስ ባድረሳትን የሚያሻግር ለዘላለም በሕይወት የሚያኖር አንድ እራት አለ። ሁላችንም የምንጠብቀው ወደዚያ እራት የቀራን የሚገባችሁ ለሕይወት ሲሆን የሚናገሩ በግ ነው። ኑ ብሎ የሚጠራ መከራችንን ሲቀበል ዝም የሚል ወደ እሱ ምን እንድንቀር ነው የሚጣራ በግ ነው። ስለዚህ በጉ ጠርቶናል። ሁላችንም ልብሳችን እናስተካክል እንዳንቸገር። የምናጥበው አካላችን በሱ ደም ነው። ልብሳችን የሚዘጋጀው በእሱ ነው። በሌላ የተዘጋጀ ነገር በፊቱ አያቆመንም። አይበቃም፣ አይበቃም፣ በቂ አይደለም። ልብሱ አግባብ ያለው ልብስ አይደለም። ቤተክርስቲያን ስንመጣ ምንለብሰው ልብስ የተለየ ነው። እውነት እዚህ አላውቅም እንጂ ሌላ ቦታ በእኛም በእውነት የምንቸገርበት ነገር አለ። ቤተክርስቲያን ስንመጣ ምን ለብሰው ሲመጣ በጣም የሚያስፈራ ነው፣ የሚያስፈራ ነው። እናቶች ሽንቶች ሊያቋቁ ሲመጡ ታይት ሱሪ ለብሰው ይመጣል። በጣም የሚገርም ነገር ነው። እንደው በእውነት አንዳንዱ ልብስ የሚመስል ነው።